ኢትዮጵያን ለማዳን እዘምታለሁ በሚል የአማራ ብሔራዊ ክልላዊ መንግስት ያስተላልፈውን የክተት ጥሪ የሚደግፍ ትዕይንተ ሕዝብ በሰሜን ሸዋ ዞን ደብረ ብርሃን ከተማ ተካሂዷል። መስፍን አራጌ ዝርዝሩን ያስደምጠናል። የደብረ ብርሃን ከተማ ከንቲባ ደስታ አንዳርጌ ትንቅ ሲሉ የጠሩት አካል በእያንዳንዱ አማራ በህይወት የመኖር ሰብአዊ ጸጋው ላይ አደጋ ጋርጧል፣ በእምነትና በቋንቋው ላይ ግልጽና አውዳሚ ጦርነት አውጇል ብለዋል። በሀገሪቱ የመንግስት ሥርዓት የበላይ አገዛዝ በነበረበት ወቅት ይህን እኩይ ዓላማውን በቀጥታም በተልኳዊ ተግባራዊ አድርጓል። ሺ ምዕመናኖች ታርደዋል፣ ሚሊዮኖች ተፈናቅለዋል፣ ቤተ ክርስቲያኖች፣ ነዋዮች፣ ቅዱሳኖች ተቃጥለዋል። በለውጡ ወቅት ሳይቀር በመላ ሀገሪቱ ይህን እኩይ ተግባር አስፈጽሟል ፈጽሟል። አሁን ላይ በስተርጅናው ወቅት ደግመው ቤተ እምነትን የጦ የጦር መሳሪያ መጋዘን የፖለቲካና የውጊያ ማዘዣ በማድረግ ቤተ እምነቶችን እያረከሰ ይገኛል። ከዚህ አንጻር ዘመቻውን ህልውናን ለማስጠበቅ የሚደረግ ፍትሐዊ ዘመቻ ብለውታል። ኢትዮጵያ ለትህነት ሽረግጣትና እያቆዘቆዘች ዘርፋት ብቻ ባስፈርስ የሚመኛት ሁሉም የኢትዮጵያ ህዝቦች በእኩልነት መኖር እንዳሻን የሚል ጥያቄ ሲያነሱ የኢትዮጵያ ዘመን ተሻጋሪ የብሔራዊ ጥቅማችን ተጠራኒ ሀገራት ጋር በመሆን ኢትዮጵያን መፍረስ ለማስፈጸም ይዳከራል። ለእኛ ህዝብ ሀገር የአጥንት ፍላጅ ናት። የንግግር ጥራት የማይገልጻት ቅኔ ናት። ወገኖች ቼ ሀገሩን እምነቱን ሕይወቱንና ቋንቋውን ሊነጥቀው የመጣ ጥላት እስካለ ድረስ ምን ቀረኝ ብሎ ሊዘነጋ ይችላል? ከዚህ በላይ ምን ዓይነት አደጋ በህልውና ላይ ሊረጋለት ይችላል? የዓለም ፖለቲካ ፍትሐዊነት የመዳመጥ አዛሚያ ባይኖረው ኖረው እኛ ከገጠመን አሪዎስ ቡድን አንጻር መላው የሰው ዘር ተጎናችን ሊቆይ የሚገባ ነበር። ሆኖም እኛ በፍትሐዊ ጦርነትና በቅዱስ ጦርነት ተሸንፈን የማናውቅ ነን። ይህንንም የአባቶቻችን አኩሪ ታሪክ የምንደግም ነን። በአካል በስነ ልቦናና በስልጠና ዝግጁ ሆኖ መጠበቅ እንደሚያስፈልግ አመልክተው በክልሉ ርዕሰ መስተዳደር አገኘሁ ተሻገር የተላለፈውን የክተት ጥሪ በመቀበል መሳሪያ ያለው ሁሉ ለዘመቻው እንዲዘጋጅ አሳስበዋል። መሳሪያ ይዞ መዝመት የማይችል ከሆነ መሳሪያውን መዝመት ለሚችል ማስረከብ አለበት። በዘመቻው የሚጓዙ ጀግና የአማራ ዘማቾች እያንዳንዱ ቤተሰብ፣ ወዳጅ ዘመድና ጎረቤት ደረቅ ስንቅ በአስቸኳይ በተዘጋጀ በተቀላጠፈ መንገድ ስንቅ አዘጋጅተው መስጠት፣ ለክረምት የሚሆን የዝናብ ልብስ፣ ሌሎችንም ሥራዎችን መስጠት ያስፈልጋል። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ ግርማ የሽጥላም በሁሉም መስክ የሚደረገው ድጋፍ ተጠናክሮ እንዲቀጥል መልእክት አስተላልፈዋል። ተዋጊ የሰው ኃይል በበቂ ቁጥር፣ የስነ ልቦናና ወታደራዊ ቁመናውን አዘጋጅተን ማቅረብ ይጠይቃል። በዚህ በኩል መላው የሰሜን ሸዋ ወረዳና ቀበሌዎች በእያንዳንዱ አካባቢ በቀበሌ ከመቶ በላይ ወጣቶችን በማዘጋጀት በስልጠና ላይ በመሆናችን በእጅጉ ለማመስገን እንወዳለን። እነዚህ ወጣቶች ወደ ግንባር በመሄድ ለሚያደርጉት ፍልሚያ ደግሞ የስንቅ የትጥቅና የገንዘብ ድጋፍ ያስፈልጋል። የሞራል ድጋፍ ያስፈልጋል። እና ይህን የጀመራችሁትን ሁሉ አቀፍ ድጋፍ ህወሀት እስክትቀበርና እስከ ወዲያኛው እስክትጠፋ ኢትዮጵያም አዲስ የትንሣኤ ዘመኗን እስክታበስር ድረስ አፍ ተልብ ሆነን እንድንሰራ እንጠይቃለን። በበርካታ ሺዎች የሚቆጠር የደብረ ብርሃን ከተማና የአካባቢው ነዋሪዎች ኢትዮጵያን ለማዳን እዘምታለሁ በሚል የክተት ጥሪውን በሰልፍ መደገፋቸውን ያደነቁት ደግሞ የሰሜን ሸዋ ዞን ዋና አስተዳዳሪ ታደሰ ገብረ ጻድቅ ናቸው። እሳቸው ሰልፉ ከሚያሰልፍም በላይ ሌላ ትርጉም አለው ባይ ናቸው። የራስ አበበ አረጋይ ርስ ሸዋ በዘመኑ አለ የተባለውን ዘመናዊ መሳሪያ የታጠቀውን ጣሊያን ኋላ ቀር በሆነ መሳሪያ ነገር ግን በፍጹም ሙሉ በነበረው የሸዋ ወኔ ድል ያደረጉ ስመጥር ጅግኖች አፈራች ማጠነ ለምለም ሀገር ነች። ዛሬ ይህ የህዝብ ማዕበል የሚነግረን ለሁሉና ዘመቻው መሳካት ሁሉም ህዝብ ከመንግስት ጎን መሆኑን እና ጁንታውን ላይ መለስ ለመጨረሻ ጊዜ ግብዓተ መሬቱን ለማፋጠን መዘጋጀቱን እና ጠንካራ ደጀንነቱን ያሳያል። ከፖለቲካም ሆነ የአቋም ልዩነታቸውን ይዘው ህልውና የማስከበር ማስከበር ዘመቻውን እንዲደግፉ ጥሪ አስተላልፈዋል። ዋና አስተዳዳሪው የአብሮነትና የህዳሴ ጉዞችንን በሽብርተኛው አይደናቀፍም። በሀገራችን ጉዳይ ላይ አንድ ለመሆን የፖለቲካ ልዩነታችን አይገድበንም። በአማራ ህዝብ ላይ የሚደርስ ግፍን በተባበረ ክንዳችን እንመክታለን። ኢትዮጵያን መበታተንና ማፍረስ ፈጽሞ አይቻልም። የሰሜን ሸዋ ዞን አገረ ስብከት ስራ አስኪያጅ መጋቤ ሐዲስ ነቃ በባባቡ ከጥንት ጀምሮ በአባይ የመጠቀም ፍላጎት የነበራቸው ኢትዮጵያውያን ህልማቸው ያላቸው እውን የሆነበት ዘመን በመቃረቡ ኢትዮጵያ አሸንፋለች ብለዋል። ደገኛው ንጉሥ አጼ ዘርዓ ያዕቆብ፣ የቆስጠንቲኖስ አባት አጼ ዳዊት የአባይ ውሃ ሁል ጊዜ የግብፅንና የሱዳንን ምድር እያራሰ ኢትዮጵያ ደርቃ አፍቀርም ብለው ለመገደብ ሲመኙት የነበረው የአባይ ግድብ ዳግማዊ ምኒልክ ሲመኙት የነበረው የአባይ ግድብ ንጉሠ ነገሥት ኀይለ ሥላሴ ቀዳማዊ ይህን ትውልድ ይሠረዋል ብለው ከአይምሯቸው አመንጭተው ፕላኑን ሰርተው ያዘጋጁት የአባይ ግድብ ዛሬ በኢትዮጵያውያን በእኛ በልጆቿ እንባ፣ ደም፣ ላብ ተገንብቶ ለሁለተኛው የአባይ ሙሊት የውሃ ሙሊት በሰላም ተጠናቆ በማግስቱ ላይ በመገኘታችን እንኳን ደስ አላችሁ እንላችኋለን። የአባቶቻችን ልጆች ነንና የእነሱን አሻራ እንከተል በማለት መጋቢ አዲስ ጥሪ አስተላልፈዋል። ኢትዮጵያ ክብራችን ናት። ኢትዮጵያ ዘውዳችን ናት። ኢትዮጵያ ሞገሳችን ናት። ወንድሜ እውነቱን ልንገር፣ ከኢትዮጵያ ውጭ አሜሪካ ሂድ፣ አውሮፓ ሩቅ ምሥራቅ ሂድ፣ አውስትራሊያ ስደተኛ ነህ፣ መጻተኛ ነህ፣ እንግዳ ነህ። ባለ ሀገር የሆንከው በኢትዮጵያዊነት ነው። ክብርና ምስጋና ለእግዚአብሔር ይሁን። ሰልፈኞቹ የሀገር መከላከያ ሰራዊት፣ የክልሎች ልዩ ኃይላት እንዲሁም የአማራና የአፋር ሚኒሻዎችን ተጋድሎ አድንቀው የኢትዮጵያ ትንሣኤ በሴረኞች አይደ አንደናቀፍም የምንዋጋው ጦርነት የህልውናና ና አገር የማዳን ዘመቻ ነው። በአማራ ህዝብ ላይ የሚወራረድ ሂሳብ የለም የሚሉና ሌሎች መፈክሮችን ይዘው ወጥተዋል። በተመሳሳይ ሁኔታ በአፋር ክልል ሰመራ፣ አሳይታ፣ ዱብቲ፣ በርሃሌ፣ አብአላ፣ አዋጅ ሰባት ና ሌሎች ወረዳዎች ተመሳሳይ ሰልፎች ሰሞኑን በተከታታይ መካሄዳቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ